Foreign Service Institute, Amharic Basic Course, Unit 11 Basic Sentences for Learning. Mara. <many> mamar, Yimiral, Yimar, Ziaverimarech, Wale, Moal, ይውላል እግዚአብሔር ይማርሽ። እንደምን ዋልሻል? ማዝ ተሻለ፣ መሻል፣ ይሻላል፣ ተሻለው። እግዚአብሔር ይመስገን፣ ዛሬ ትንሽ ይሻለኛል። በሽታ ምንድን በሽታሽ ምንድን ነው ጉንፋን ይዞኝ ነበር ጉንፋን ይዞኝ ነበር ተሽሎሻል? አሁንስ ትንሽ ተሽሎሻል። መጥቶ መድኃኒት ተሽሎኛል። አዎ ሐኪሙ መጥቶ መድኃኒት ከሰጠኝ በኋላ በጣም ተሽሎኛል። ከሐኪም ቤት መቼ መውጣት ትችያለሽ? ቶሎ እፈልግ ነበር፣ እስኪ ነግረኝ ድረስ። ቶሎ ለመውጣት እፈልግ ነበር፣ ነገር ግን ሐኪሙ እስኪ ነግረኝ ድረስ መውጣት አልችልም። እሺ፣ እግዚአብሔር ይማርሽ። ጠይቅሻለሁ። እግዚአብሔር ይማርሽ እንደምን ዋልሽ አልማዝ እግዚአብሔር ይመስገን ዛሬ ትንሽ ይሻለኛል በሽታሽ ምንድን ነው ጉንፋን ይዟኝ ነበር አሁንስ ትንሽ ተችሎሻል አዎ፣ ሐኪሙ መጥቶ መድኃኒት ከሰጠኝ በኋላ በጣም ተሽሎኛል። ከሐኪም ቤት መቼ መውጣት ትችያለሽ? ቶሎ ለመውጣት እፈልግ ነበር፣ ነገር ግን ሐኪሙ እስኪ ነግረኝ ድረስ መውጣት አልችልም። እሺ፣ እግዚአብሔር ይማርሽ። እጠይቅሻለሁ። ፎር ኮምፕሬሄንሽን እግዚአብሔር ይማርሽ። እንደምን ዋልሽ አልማዝ? እግዚአብሔር ይመስገን ዛሬ ትንሽ ይሻለኛል። በሽታሽ ምንድን ነው? ጉንፋን ይዞኝ ነበር። አሁንስ ትንሽ ተሽሎሻል? አዎ፣ ሐኪሙ መጥቶ መድኃኒት ከሰጠኝ በኋላ በጣም ተሽሎኛል። ከሐኪም ቤት መቼ መውጣት ትችያለሽ? ቶሎ ለመውጣት እፈልግ ነበር፣ ነገር ግን ሐኪሙ እስኪነግረን ድረስ መውጣት አልችልም። እሺ፣ እግዚአብሔር ይማርሽ ጠይቅሻለሁ። ትራንስፈር ሞዴል። ወደ ቤቱ ሄደና ተመለሰ። ወደ ቤቱ ሄዶ ተመለሰ። ልጁ ትምህርት ቤት ገባና ወጣ። ልጁ ትምህርት ቤት ገብቶ ወጣ። አስተማሪው ከክፍሉ ወጣና ሄደ። አስተማሪው ከክፍሉ ወጥቶ ሄደ። ስለ መኪና አየና ነገረኝ። ስለ መኪና አይቶ ነገረኝ። መጽሐፌን የትምህርት ቤት አደረስኩት እና ተመለስሁ። መጽሐፌን የትምህርት ቤት አድርሻው ተመለስሁ። ጥሩ ነሽን ስኒማ ቤት አደርሳት እናመለሳለሁ። ጥሩ ነሽን ስኒማ ቤት አድርሻት እመለሳለሁ። ከበደን ፈለግሽና አገኘሽው ከበደን ፈልግሽ አገኘሽው አባቱን አየና ወደ አገሩ ሄደ አባቱን አይቶ ወደ አገሩ ሄደ ከአባትና እናቴ ጋር ራቴን በላሁና መጣሁ ከአባትና እናቴ ጋር ራቴን በልቼ መጣሁ። ነገ ከእርሶ ጋር ምሳ እበላና ወደ ከተማ ሄዳለሁ። ነገ ከእርሶ ጋር ምሳ በልቼ ወደ ከተማ ሄዳለሁ። ልጅህን ያስኸውና ወደ አሜሪካ ሄድህ። ልጅህን ይዘኸው ወደ አሜሪካ ሄድህ። አስተማሪው ጋዜጣ ነበበና ስለ ውጭ ጉዳይ ሚኒስቴር ነገረን። አስተማሪው ጋዜጣ ነበቦ ስለ ውጭ ጉዳይ ሚኒስቴር ነገረን። ሲጃራ ጨስንና ከቤታችን ወጣን። ሲጃራ ጭሰን ከቤታችን ወጣን። ከመኪናቸው ወጡና አንድ ነገር ለከበደ ሰጡት። ከመኪናቸው ወጥተው አንድ ነገር ለከበደ ሰጡት። ትምህርታቸውን ይማሩና ወደ አገራቸው ይመለሳሉ። ትምህርታቸውን ተምረው ወደ አገራቸው ይመለሳሉ። ባለፈው ሳምንት መጣን እና ገንዘብ ሰጠን። ባለፈው ሳምንት መጥተን ገንዘብ ሰጠን። ነገ መጣና ገንዘብ እሰጣለሁ። ነገ መጥቼ ገንዘብ እሰጣለሁ። ቁርሱን ይበላና ይመጣል። ቁርሱን በልቶ ይመጣል። መኪናዋን ትይዝና አባቷን ለማየት ትሄዳለች። መኪናዋን ይዛ አባቷን ለማየት ትሄዳለች። ስለ አሜሪካ የውጭ ጉዳይ ሚኒስትር ትምህርት ቤት እጠይቅና እነግራችኋለሁ ስለ አሜሪካ የውጭ ጉዳይ ሚኒስቴር ትምህርት ቤት ጠይቄ እነግራችኋለሁ። እህ ሐኪም ቤት ይሄድና ይመለሳል። እህ ሐኪም ቤት ሄዶ ይመለሳል። አንድ ጊዜ ትመጣና ትሄዳለህ አንድ ጊዜ መጥተህ ትሄዳለህ። አድራሻዬን ይፈልግና ያገኘዋል። አድራሻዬን ፈልጎ ያገኘዋል። ወደ አዲስ አበባ መሄዱን ላክስቱ ነገረና ሄደ። ወደ አዲስ አበባ መሄዱን ላክስቱ ነግሮ ሄደ። ወደዚህ መምጣቱን ለልጁ ነገርና መጣ። ወደዚህ መምጣቱን ለልጁ ነግሮ መጣ። አባትና እናቱን ወደ ትምህርት ቤት ጠራና ስለ ትምህርት ቤቱ ነገራቸው። አባትና እናቱን ወደ ትምህርት ቤት ጠርቶ ስለ ትምህርት ቤቱ ነገራቸው። የእናቷን ወደ አሜሪካ መምጣት አወቀችና ወደ አዲስ ከተማ ሄደች። የእናቷን ወደ አሜሪካ መምጣት አውቃ ወደ አዲስ ከተማ ሄደች። ዕቃቸውን አስገቡትና ወደ ምግብ ቤት ሄዱ። ዕቃቸውን አስገብተው ወደ ምግብ ቤት ሄዱ። ወደ ሱቅ ሄደችና አንድ ነገር አየች። ወደ ሱቅ ሄዳ አንድ ነገር አየች። Questions and answers ቤቱን ገዝቶ ለእናት እና ለአባቱ ሰጣቸው። አዎ፣ አንድ በጣም ጥሩ ቤት ገዝቶ ለአባትና ለእናቱ ሰጣቸው። ቤቱን ሸጦ የት አገር መሄድ ይፈልጋል? ወደ አሜሪካ መሄድ ይፈልጋል። ለአንድ ሳምንት እዚህ አርፎ ወደ አባቱ መሄድ ይችላል? አዎ፣ ይችላል። አቶ ከበደ አዲስ ከተማ ሄዶ ምን ገዛ? አንድ በጣም ጥሩ ቤት ገዛ። ልጅህ አማርኛ ተምራ ጨረሰች? የለም፣ አልጨረሰችም። ቤቱን ዘግቶት ሄደ? አዎ፣ ዘግቶት ሄደ። ገንዘቡን ከፍሎ መኪናን ወስደውታል አዎ ወስደውታል ዛሬ ጠዋት መተሽ ላስተማሪው ምን ነግረሽው ነበር አዲስ አበባ እንደሚሄድ ነግሬው ነበር አቶ ከበደ የውጭ ጉዳይ ሚኒስትሩን ጠርተው እመጣለሁ አሏቸው የለም አላሏቸውም። አቶ ዮሐንስና ባለቤቱ እዚህ አገር መጥተው የት አረፉ? ጊዮን ሆቴል ውስጥ አረፉ። ባለቤቱ ከትናንት በፊት የት ሄደው መጡ? ወደ አዲስ ከተማ ሄዳ መጣች። የአቶ ለማ ልጅ መጽሐፉን ይዘው መጥቷል። አዎ፣ ይዞ መጥቷል። ጋዜጣውን አንብቤ የምን ነገርሁህ? ስለ አሜሪካ ትንሽ ነገርኸኝ። ትምህርታቸውን ተምረው ይመጣሉ። ወደዚህ አይመጡም። ምሳውን ወስደው ለተማሪው ሰጡት። አዎ ለተማሪውና ለአስተማሪው ሰጧቸው ዛሬ ሄዳ ትመለሳለች። ምናልባት የዛሬ ሳምንት ትመለሳለች ሀኪም ቤት ሄደው ማንን ጠየቁ ልጄን ጠየቅሁት ተማሪዎች ወደ ትምህርት ቤት መጥተው አስተማሪውን ጠየቁት? የለም አልጠየቁትም። ምሳህን በልተህ ትመጣለህ? አዎ እመጣለሁ። ዛሬ ትምህርት ቤት ሄደህ ምን ትሰራለህ? መጽሐፍ አነባለሁ። ትምህርትህን ጨርሰህ የት ወደ አገሬ እሄዳለሁ። አስተማሪዎች መጥተው ምን ይሰራሉ? ያስተምራሉ። ገንዘቡን ወስዶ ምን ይገዛል? አንድ ቤት ይገዛል። መኪናውን ገዝተሽ ለማን ሰጠሹ? ለከበደ ሰጠሁት። እራታችሁን በልታችሁ መጣችሁ? አዎ፣ በልተን መጣን። ጥሩ ነሽን አይተህ የት ትሄዳለህ? ወደ ቤተ ክርስቲያን እሄዳለሁ። እዚህ ውላችሁ የት ትሄዳላችሁ? ወደ ቤታችን እንሄዳለን። አስተማሪው መጥቶ ማንን ፈለገ? ተማሪዎቹን ፈለገ። ቤቱን ሸጦ ገንዘቡን ለማን ሰጠው? ለአባትና ለእናቱ ሰጣቸው። ከቤት ወጥቶ ምን ያደርጋል? ሲጃራ ያጨሳል። የዛሬ ሳምንት መታየችህ? አዎ፣ አየችኝ። ናረቴ ድርሰት አንተን በማየቴ ደስ አለኝ። ደስ አለ፣ ደስ ማለት፣ ደስ ይላል። ነገ በሶስት ሰዓት አመጣዋለሁ። አመጣ፣ ማምጣት፣ ያመጣል፣ አመጣችላት። ጥያቄን መለሰ። መለሰ፣ መመለስ፣ ይመልሳል። አንድ ቀን የወይዘሪት አልማዝ አባት ወይዘሮ ጥሩነሽን አግኝቷት የልጁን መታመም ነገራት። ወይዘሮ ጥሩነሽ ወደ ሐኪም ቤት ሄዳ ወይዘሪት አልማዝን ጠየቀቻት። ወይዘሪት አልማዝ ወይዘሮ ጥሩነሽ ወደ ሐኪም ቤት መጥታ ስለ ጠየቀቻት በጣም ደስ አላት። ወይዘሮ ጥሩነሽም ለወይዘሪት አልማዝ ብዙ ነገሮች አመጣችላት። ከሐኪም ቤት መቼ እንደምትወጣ ጠየቀቻት። ወይዘሪት አልማዝም ሐኪሙ ገና አልነገረኝም ብላ መለሰች። ወይዘሮ ጥሩነሽም መጥቼ ጠይቅሻለሁ ብላ ተመለሰች። ጥያቄዎች፦ ለወይዘሮ ጥሩነሽ የአልማዝን መታመም ማን ነገራት? ወይዘሮ ጥሩነሽ አልማዝን የት ጠየቀቻት? ወይዘሮ ጥሩነሽ አልማዝን ለምን ጠየቀቻት? ወይዘሪት አልማዝ ለምን ደስ አላት? ወይዘሮ ጥሩነሽ ለአልማዝ ምን አለቻት? አልማዝ ከሐኪም ቤት መቼ እንደምትወጣ ታውቃለች? ሐኪሙ አልማዝን መቼ እንደምትወጣ ነገራት። አልማዝ ሐኪም ቤት ውስጥ ስንት ቀን ቆየች? የአልማዝ አባትና እናት ይጠይቋታል። This is the end of unit 11.